የአትላንታ ክፍለ ግዛት ነዋሪ ኢትዮጵያዊ የ41 ዓመቱ አቶ ካሊድ አደም እንደ ጎርጎሮሳውያኑ ዘመን ቀመር በ2001 የሁለት ዓመት ሴት ልጃቸውን ራሳቸው በመቀስ እንደ ገረዟት በአቃቢ ህግ የቀረበው ማስረጃ አመልክቷል ተብሏል። አቶ ካሊድ ይህንን በመሰለ ተግባር የተቀጡ የመጀመሪያው ኢትዮጵያዊ ናቸው ተብሏል። አቶ ካሊድ ከዩናይትድ ስቴትስ እንዲባረሩ የተደረጉትም ባለፈው መጋቢት 10 2009 ዓ.ም መሆኑም ተዘግበዋል። በሰሜን አሜሪካ የኢትዮጵያ ሴቶች ሰብአዊ ማዕከል ድርጅት ጊዜያዊ ሊቀመንበር ወይዘሮ ሮማን አባተን ግለሰቡ ሴት ልጃቸውን እቤት ውስጥ በመቀስ መግረዛቸው አላስገረመውትም ወይ አልኳቸው። እሳቸውም እንዲህ ነበር ያሉት፦ ማስገረም ሳይሆን አሳዛኝ ነው። በአሁኑ እድሜያችን በተለይ በዚህ በሰለጠነው አገር ውስጥ እንደዚህ አይነት ድርጊት መፈጸሙ በጣም የሚያሳዝንና ለሰሚ ሁሉ ግራ የሚያጋባ ይመስለኛል። የእናንተ ማህበር ሕፃናትን ጉዳይ የተመለከተ ምንድን ነው የምትሰሩት? የእኛ ድርጅት አሁን ስለተወራውም ሁኔታ ትምህርት ነው ለመስጠት በጣም የምንጥረው። ብዙ ጊዜ እንደዚህ አይነት ዝግጅት እናዘጋጅና ለአካባቢው ላለው ትምህርት ለማቅረብ እንሞክራለን። የኛ ካልቸራችን ደግሞ ብዙ ጊዜ ሁሉን ነገር በቤታችን ውስጥ ነው የምንይዘው። ያለውን ችግር ይሄ ችግር አለብንና ብለን ምንድን ነው በአካባቢው ያለው መፍትሄ ምን አይነት ሶርስ ይኖራል፣ ሪሶርሳቸው ምንድን ነው ያለው ብለን ወደ ውጭ ወተን እርዳታ አንጠይቅም እና ይሄ በጣም ለእኛ ከባድ ሆኖ የምናገኘው በብዙ መንገድ ልንረዳ ስንችል፣ የሚረዱት ሰዎች ግን በምንጠራቸው ጊዜ ወደኛ አይመጡልንም። በዩናይትድ ስቴትስ ሴቶችን መግረዝ ማለት እንደ ከፍተኛ የሰብአዊ መብት ጥሰት ስለሚቆጠር ከፍተኛ ወንጀልም ነው ተብሏል። ወይዘሮ ሮማን አባተ ጨምረው እንደገለጹት ደግሞ የሴቶች ግርዛት በተባበሩት መንግስታት ድርጅት ጭምር የተወገዘና የተከለከለ ነው። ወደ ሀያ ሚሊዮን የሚጠጉ ኢትዮጵያኖች ለዚህ ግርዛት የተጋለጡ መሆኑንም ገልጿል። ማብራሪያቸውንም ሲቀጥሉ ይሄ በሴቶች ላይ በተለይ በህፃናት ላይ የሚደርሰው እንደዚህ አይነት ፕራክቲስ ለወደፊቱ ለልጆቹ በጣም ዘላቂ የሆነ በኑሯቸው ላይ ችግር የሚያመጣ ስለሆነ ለወደፊት በትራራቸውም ሆነ ልጅ ለመውለድም ሆነ የተለያየ ብዙ አይነት ችግር ሊያመጣ ስለሚችል በትምህርትም በጣም ይሄንን አገራችንም ቢሆን ማስተማር አለብን። ህጉ ደግሞ በስራ ላይ እንዲውል መደረግ አለበት። አሁን ለምሳሌ ይሄ የተፈረደበት የተባለው ሰው እንደዚ አይነት ህግ አገራችንም ውስጥ ለእናት ለአባት፣ ለሚያስገርዙት ብቻ ሳይሆን ለገራዦቹም ሁሉ እንደ ስራ ወስደውት እነሱ ይሄ በዚህ ስለሆነ ገንዘባቸውን ኑሯቸውን እንትን የሚሉት እነሱም ቢሆን ትምህርት መማር አለባቸው። ከዛ ደግሞ ካስተማር ናቸው በኋላ እነሱም በህግ መጠየቅ አለባቸው። የዓለም ጤና ድርጅት ዘገባ እንደሚያመለክተው ግርዛት በመካከለኛው ምስራቅ፣ ኤዥያ እና አብዛኛው የአፍሪካ ሀገራት የተለመደ ነው። ስማቸው ከሚጠቀሱት ሰላሳ ሀገራት ውስጥም አብዛኛዎቹ በአፍሪካ ነው የሚገኙት ተብለዋል። ለዶችቨለ ራዲዮ ዘገባ መክብብ ሸዋነኝ ከዋሽንግተን ዲሲ።